ጋቢና ቢኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ፣ በሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቢኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በአዲስ አበባ አዲስ የደም ልገሳ ሆስፒታል ሊሰራ የመሰረት ድንጋይ ተጥሏል። ይህ አዲሱ ህንፃ መሰረተ ልማቱን የተሟላ ለማድረግ ለለጋሾች የተመቸ ለማድረግ ያግዛል። ነው የመጀመሪያው። ሁለተኛው ደረጃውን የጠበቀ የላቦራቶሪ አገልግሎት ይኖረዋል። በዩናይትድ ስቴትስ መንግስት እርዳታ የሚሰራ ይሆናል። ዝርዝሩን ይዘናል። በሌላኛው ዘገባችን በኢትዮጵያ ዩኒቨርሲቲዎችና ኮሌጆች ሴት ተማሪዎች የሚገጥሟቸውን ፈተናዎችና በተቋማቱ የሚገኙ ድጋፎችን እንገመግማለን። በአገር አቀፍም ደረጃ ነው ያለው። ምንድነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆች ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ። በወሎ ዩኒቨርሲቲ የስርዓተ ጾታ ኤችአይቪ ኤድስ አማካሪ ዶክተር መሰረት መንግስቱ ናቸው። ከተማሪዎቹም እንሰማለን። በኢትዮጵያ የጎዳና ተዳዳሪዎችና ቤት አልባ ወጣቶችን ኑሮ አስመልክቶ የጀመርነው ተከታታይ ዘገባ ዛሬ የባለሙያ ትንተናን ይዟል። በሊስትሮ ስራ የሚተዳደሩ እስከ መቶ ብር እና ከዛም በላይ የሚያገኙ እቁብ የሚጥሉ ለእናትና ለአባቶቻቸው መደጎሚያ ወደ ባላገር የሚልኩ ለአመት በዓል ስጦታ ይዘው የሚሄዱ አይነት ልጆች አሉ። እዛው ዶክተር የራስ ወርቅ አድማሴ የማህበረሰብ ጥናት ባለሙያ ናቸው። ማብራሪያ ይሰጡናል። የሙዚቃ እንግዳችን አያሌው መስፍን ይሆናል ይዘነዋል። ጋዜጠኞች በሙዚቀኞች ህይወት የነበራቸውን ሚና መለስ ብሎ ያጫውተናል። እሱ ሞናሊዛ የሚል ዘፈን ተጫውቶ ነበር። እኔ ላሌ ጉማን ተጫዎቼ፣ ህዝቡ በላሌጉማ በጣም ከልክ በላይ በቃ በየመድረኩ ያብዳል። ለእኔ ያለውን አድናቆት ይሰጠኛል። ብዙ ሽልማት ነው የሚሸልመኝና አቶ ጳውሎስ ኞኞ ከሽላሌጉማ አንድ ሞናሊዛ ብሎ ጻፈ። እኔ እንኳ ላሌ ጉማን እመርጣለሁ። ለማንኛውም አያሌው መስፍንን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ለምሽቱ የጋቢና ቪኦኤ ዜና ጽዮን ግርማ ነኝ። በካናዳ በነዳጅ ሀብቷ በምትታወቀው አልበርታ ፎርት ማክሙሪ በተባለች ትንሽ ከተማ የተነሳው ሰደድ እሳት አንድ መቶ ሺህ ሰዎችን አካባቢውን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል። እስካሁን ሰላሳ ሺህ ሰዎች እንዲወጡ ተደርጓል። በርካታ ቤቶችና ንግድ ቤቶችም ተቃጥለዋል። ይህ አካባቢ በርካታ ኢትዮጵያውያን የሚኖርበት እንደሆነ ይነገራል። ይህም በተመለከተም ተከታትለን ተጨማሪ ዘገባ ይዘን በምሽቱ ሶስት ሰዓት እንመለሳለን። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ ትላንት በኢንዲያና ክፍለ ሀገር የተካሄደውን ቀዳሚ ምርጫ ካሸነፉ በኋላ የሪፐብሊካውያኑ የፓርቲ ብሔራዊ ኮሚቴ ኃላፊ በፓርቲው ሊወከሉ እንደሚችሉ ጥቆማ ሰጥቷል። ትራምፕ በውድድሩ 53 ከመቶ ድምጽ አግኝተዋል። የቴክሳሱ ሴናተር ቴድ ክሩዝ ግን 37 ከመቶ ነው ያገኙት። የኦሃዮ የክፍለ ሀገር አስተዳዳሪ ጆን ኬሲቺ 7 ከመቶ ድምጽ ደርሷቸዋል። ክሩዝ መሸነፋቸውን በመቀበል ከውድድር ወጥተዋል። በዲሞክራቶች በኩል ደግሞ የቨርመንት ክፍለ ሀገር ሴናተር በርኒ ሳንደርስ 53 ከመቶ ድምጽ በማግኘት ሂላሪ ክሊንተንን አሸንፈዋል። ይሁንና ለዲሞክራቲክ ፓርቲ ውክልና በሚያበቃው የውክልና ብዛት ክሊንተንን አይደርሱባቸውም። በተቀሩት ክፍለ ሀገራት ምርጫዎች ከፍተኛ ድል ካላገኙ በስተቀር ሊያሸንፏቸው አይችሉም። የኬንያ ፖሊሶች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያለው ቡድን አሸባሪ ሴራን አክሽፈናል ብለዋል። ቡድኑ ሰላማዊ ኬንያውያንን ለመግደል ሰፊ ጥቃቶች ለማካሄድ አቅዶ ነበር ብለዋል ፖሊሶቹ። በተያያዘም የዩናይትድ ስቴትስ አስራ አጋሮቻቸው ሀገሮች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ ስለሚያካሄዱት የጋራ ጥረት ለመነጋገር ዛሬ ጀርመን ተሰባስበዋል። ከስብሰባቸው በኋላ ባወጡት የጋራ መግለጫ ጽንፈኛው ቡድን ኢራቅ ውስጥ ሞስሉንና ራቃንን መቆጣጠሩን ለማቆም የሚያደርገውን ጥረት ለማፋጠን በመሬት ላይ ያሉት አጋሮቻችን ያገኙትን ስኬት ለማጎልበትና በቅርቡ ብቃት ያለው ተጨማሪ ኃይል መመደብን በሚመለከት ያለንን ድጋፍ አረጋግጠናል ብለዋል። በመጨረሻም የፈረንሳይ ፖሊሶች ላለፉት ጥቂት ሳምንታት በአንድ የፓሪስ ትምህርት ቤት ውስጥ ተጠለው የነበሩትን ተሰዳጆች ለመበተን እምባ አስመጪ ጋዝ ተጠቅመዋል። በሰሜን ምስራቅ ፓሪስ እድሳት ላይ በነበረው ጄን ጆሮስ በተባለው ትምህርት ቤት ቢያንስ አንድ መቶ ሀምሳ የሚሆኑ ተሰዳጆች ሲኖርበት ቆይተዋል። በዛሬ ዕለት በቦታው የተገኘው የፖሊስ ኃይል ተሰዳጆቹ ከህንፃው እንዲወጡ አስገድዷል። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። በኢትዮጵያዋ መዲና አዲስ አበባ የደም ልገሳ ሆስፒታል ሊሰራ የመሰረት ድንጋይ ተጥሏል። የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር በመተባበር የሚገነባው የጤና ተቋም አምስት ሚሊዮን ዶላርስ ያስወጣል። መለስካቸው አማሀ ዝርዝሩን ይዟል። ዛሬ ረፋዱ ላይ በኢትዮጵያ የጤና ጥበቃ ሚኒስቴር ቅጽር ግቢ ውስጥ በተከናወነው ስነ ስርዓት እንደተገለጸው የዚህ ብሔራዊ የደም ባንክ አገልግሎት ማዕከል ህንፃ የሚገነባው በሚኒስቴሩ መስሪያ ቤት ቅጽር ግቢ በአምስት ሺህ ሶስት መቶ ካሬ ሜትር ላይ ነው። ይህ አዲስ ማዕከል የጤና ጥበቃ ሚኒስቴር የደም ለጋሾችን ከፍ ባለ ቁጥር ለማስተናገድ፣ የሚለገሰውን ደም የጤንነት ደረጃ ለመለየትና ለማረጋገጥ፣ የደም ተዋጽኦዎችን ለማቀናበር፣ እንዲሁም ሕይወት አድን የሆኑ የደም ውጤቶችን ለማሰራጨት እንዲችል ተጨማሪ አቅም እንደሚፈጥርለት ይጠበቃል። የማዕከሉን ግንባታ መጀመር በስፍራው ተገኝተው ያበሰሩት የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ለጋዜጠኞች በዝርዝር እንዳስረዱት አዲሱ ህንፃ የሚሰጠው ጥቅም ብዙ ነው። ይህ አዲሱ ህንፃ መሰረተ ልማቱን የተሟላ ለማድረግ ለለጋሾች የተመቸ ለማድረግ ያግዛል፣ ነው የመጀመሪያው። ሁለተኛው ደረጃውን የጠበቀ የላቦራቶሪ አገልግሎት ይኖረዋል። ስለዚህ የሚሰጠው ደም ጥራቱን የጠበቀ መሆኑን ለማረጋገጥ ወደ 27 የሚደርሱ በየክልሉ የደም ባንኮችም አሉን። እነዚህ የደም ባንኮችም ጥራቱን የጠበቀ የደም አገልግሎት እንዲሰጡ ተከታታይ የሆነ የአቅም ግንባታ ስራ ያስፈልጋቸዋል ላቦራቶሪ ላይ። ስለዚህ ላቦራቶሪው የላቦራቶሪ አገልግሎት የኳሊቲ ኮንትሮል ስራ መስራት ብቻ ሳይሆን የአቅም ግንባታ ስራም ለሌሎቹ ብለድ ባንኮች በሚሰጥ መልኩ ነው ዲዛይን የተደረገው። በዚሁ ስነ ስርዓት ላይ የተገኙትና የማዕከሉ መገንባት ለኢትዮጵያውያን ምን ያህል ጥቅም እንደሚሰጥ የዘረዘሩት የዩኤስ ዓለም አቀፍ የልማት ተራድኦ ልዑካን ቡድን ዲሬክተር ዴኒስ ዌለር ናቸው። እዚህ አካባቢ የሚገነባው ታህታዊ መዋቅር የሚወክለው ከአንድ ሕንፃ ባሻገር እጅግ ከፍ ያለ ቁም ነገር ነው። ይህ ሕንፃ የሚወክለው ለእኔ እንደሚመስለኝ ወደ 26 ሚሊዮን የሚጠጉ ኢትዮጵያውያንን የሚያገለግልና የዓለም ጤና ድርጅት በአንድ ሀገር ውስጥ ሊኖር ይገባል ከሚለው የደም ክምችት 25 በመቶውን ለመያዝ የሚችል ማዕከልን ነው። ዋናው ጉዳይ በኢትዮጵያ የደም አቅርቦትን ከፍ ለማድረግ የሚያስችል አንድ ትልቅ ተቋም መሆኑ ነው። ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በበኩላቸው በሀገሪቱ የጤንነትና የሕክምና አገልግሎቶች የሥነ ህይወት ቴክኖሎጂ አቅጣጫን የተከተለ እንዲሆን ፍላጎት እንዳለ ገልጸው ለዚህ ደግሞ የደም ተዋጽኦዎች ምን ያህል ጠቀሜታ እንዳላቸውና ማዕከሉ በዚህ ረገድ ሊሰጥ የሚችለውን አገልግሎት ጠቁመዋል። እንግዲህ በጣም ብዙ ብር ዋጋ እያወጣ የሚገዙ መድኃኒቶች አሉ። በጣም ኤክስፔንሲቭ የሆኑ በተለይ ሄሞፊሊያ የሚባል በሽታ ላለባቸው ዜጎች ፋክተሮችን መግዛት በጣም አስቸጋሪ ነው የሚሆነው። ብዙ ገንዘብ ነው የሚወስደው። በዛ ምክንያት የሄሞፊሊያ ተጠቂ የሆኑ ዜጎቻችን የሚጠቀሙት ፕላዝማ የሚባለውን ከደም ኤክስትራክት የተደረገውን ነው በብዛት የሚጠቀሙት። እዚህ ሀገር ግን ቴክኖሎጂው ቢኖረን እና ደም ውስጥ ያሉትን ፋክተሮች አውጥተን ኮንሰንትሬት አርገን ብንሰጣቸው በመድኃኒት መልክ ብዙ ሳይድ ኤፌክት ይቀንስላቸዋል። እነሱም ይጠቀማሉ። ሄሞፊሊያ የተሰኘው በሽታ የደም መርጋት ችግር ያለባቸው ወይንም በቀላል የአካል ጉዳት ብዙ ደም የሚፈሳቸው ሰዎችን ችግር የሚመለከት ነው። በአሁኑ ጊዜ የብዙ እናቶችን ሞት የሚያስከትለው በወሊድና በመሳሰሉ ምክንያቶች የደም መፍሰስ ችግርንም በቀላሉ ለመመከት ይህ ማዕከል ከፍ ያለ አስተዋጽኦ እንደሚያደርግም ይጠበቃል የህንጻው ስራ ሁለት ዓመታት እንደሚወስድና ከ17 ሚሊዮን ብር በላይ እንደሚፈጅም ይጠበቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ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 የጋቢና ጉዟችን ይቀጥላል። በፌስቡክ በቀጥታ አት ቪኦኤ ማሀሪክ ላይ የምትከታተሉን በቀጣዩ ዘገባ ላይ አስተያየቶቻችሁን እንድትሰጡን እንጋብዛለን። በኢትዮጵያ ዩኒቨርሲቲዎችና ኮሌጆች የሚማሩ ሴት ተማሪዎች የሚገጥሟቸው ፈተናዎች በርካታ ናቸው። በእርግጥ ጾታ ሳይለይ ከቤት ለመጀመሪያ ጊዜ ወጥቶ ራስን መቻል ብዙ ኃላፊነቶችን ለመወጣትና ልምድን ለማግኘት ጥሩ አጋጣሚ ነው። በአንጻሩ ደግሞ እነዚህን ኃላፊነቶች ለመወጣት ፈተናዎቹ ብዙ ናቸው። ከጾታ ጥቃት አንስቶ የገንዘብ አቅምና ሌሎች ጉዳዮች አሉ። በተለይ ሴት ተማሪዎችን የሚገጥሟቸው ፈተናዎችስ ምንድን ናቸው? በትምህርት ቤቶች ውስጥ ምን አይነት ድጋፎችን ያገኛሉ? እስክንድር ፍሬው በወሎ ዩኒቨርሲቲ የስርዓተ ጾታና ኤች አይ ቪ ኤድስ አማካሪ ዶክተር መሰረት መንግስቱን አነጋግሯል። ፈተናዎችን በማብራራት ይጀምራሉ። በአገር አቀፍ ደረጃ ያለ ችግር ነው። ምንድን ነው? በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ኦፊስ አንድ ጽህፈት ቤት የሚፈታው አይደለም። ይሄ ሳየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ ከመምህር እንዲሁም አመራር ላይ ያሉትም ውጭም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል፣ ብሎ ተባብሮ ካልሰራ ችግሩ በአንድ ጽፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ፣ በአገር አቀፍም ደረጃ ነው ያለው። ምንድን ነው የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆቹ ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች እራሱ አሉ። ችግሩ ከተፈጠረ በኋላ ራሱ ብዙ ትሪት የምናደርጋቸው ልጆች አሉ። ችግሩ ችግሩ ተፈጠረ ሲሉ ለምሳሌ ምን ሲፈጠር ማለት ለምሳሌ ሲያረግዙ ሲያረግዙ፣ ቤተሰብ መምሪያ ከኛ ጋር ይሰራል። ኦሳ ከኛ ጋር ይሰራል። ቅድመ የምንሰራቸው ስራዎች አሉ ቅድመ ማለት እንዳያረግዙ ይሄ ችግር እንዳይፈጠር ኦሳ ብዙ ስልጠና ይሰጣል ከዩኒቨርሲቲው እኛ ከምንሰጠውም በተጨማሪ። ኦሳ ማለት ኦሳ ማለት የሆነ ስነ ተዋልዶ ላይ የሚሰራ ድርጅት ነው። አብሪቬሽኑን ብዙ አይደለም። ቤተሰብ መምሪያም ከኛ ጋር ይሰራል። አሁን ትናንትና ራሱ ማታ ብትመጣና ብታይ ፒጃማ ናይት የሚባል ፕሮግራም ነበረ። ተማሪዎች ላይ ምንድን ነው እዛው ዶርሚተሪያቸው ሳይወጡ ማታ ቀኑ ሙሉ ሲሰሩ ና ሲደክሙ ውለው የሚያርፉበትን ሰአት ዊኬንድም ስለነበረ አርብ ማታ ና ቅዳሜ ማታ ነው የሚያርፉበትን ሰአት በመጠቀም ስለ ስነ ተዋልዶ ጤና ማስተማር እንዲያውቁት ማለት ነው። ምክንያቱም ስነ ተዋልዶ ጤና ካወቁት የሚጠቀሙበት ና የሚደሰቱበት ነገር ነው። ካላወቁት ግን ጉዳት ያለው ነው፣ ስፔሻሊ ሴቶች ላይ ስለዚህ ይህንን አዌር ሆነ አውቀውት እንዲጠቀሙበት ማኔጅ እንዲያረጉት ማኔጅ ካረጉት የማይጎዳ ስለሆነ ከህፃንነት ጀምሮ ሲያድጉ ጀምሮ ይሄ በራሴ መተማመንን፣ ራስን መግለጽ፣ ተጽዕኖን መፍጠር፣ ሰውን ማሳመን፣ ይሄን ሁሉ ራስ መተማመን ይህንን ዴቨሎፕ እያደረጉ ያልመጡ ልጆችን እዚህ ጋር በአንድ የመለወጥ ራሱ በጣም ብዙ ድካም አለው። የተወሰነ መቅረፍ ብንችልም እርስዎ በተማሩበት ጊዜ ዶክተር መሰረት የነበሩ ሴት ተማሪዎች አሁን ያሉ ሴት ተማሪዎች ለምንድን ነው አሁን ችግሩ የባሰው? መጀመሪያ ያነጻጽሩ ልኝ ያኔ የነበራችሁ ሴት ተማሪዎች እርስዎ ከሚያውቁት የራስዎን ተሞክሮ ነው የጠየቁት ያለሁት እና አሁን ለምን እንደሆነ ነገሮች በብዛት ይታያሉ። በመጀመሪያ ደረጃ እኛ ስንማር የሴት ተማሪዎች ቁጥር በጣም ትንሽ ነን። አሁን እኔ ግራጁዌት ሳረግ በመጀመሪያ ስምንት ነን በዩኒቨርሲቲ ውስጥ ግራጁዌት ያደረግነው ሴት። ከየት ዩኒቨርሲቲ ነው? ሀዋሳ ኮሌጅ ነበር ዲፕሎማ ነው መጀመሪያ ግራጁዌት ያደረግኩት አሁን ነው ይሁን በ1984 በኢትዮጵያ አቆጣጠር አሁን። አንድ ቁጥሩ በጣም ጨምሯል። አሁን እኛ ጋር ወደ 35 ፐርሰንት ሴት ተማሪዎች አሉን። ከአጠቃላይ ከ13 ሺህ ተማሪ ወደ 4500 ምናምን አካባቢ ሴቶች አሉን፣ እና የቁጥሩ መብዛት ነው አንዱ። ግን እኔም ተማሪ ሆኜ ነበረ ችግሩ ነበረ፣ በትክክል እኔ እራሱ ፌዝ ያረኩት ጓደኛ የገጠማት ችግር በደንብ የማቀው ችግር አለ እና ችግሩ የለም ማለት ሳይሆን ያኔ ትንሽ ስለነበሩ እንዲህ የመውጣቱ እንዲህ ህብረተሰቡ ሌላው ማህበረሰብ በጣም የማወቁ እድል ትንሽ ይቀንስ ነበር። አሁን ደግሞ ቁጥራቸው መብዛቱ ብዙ መሆናቸው ነገሩም ያው ልክ እንደ ፖፕሌሽኑ ነው ያው በፐርሰንት ስንወስደው የሚበዛው እና እሱ ነው አንዱ፣ እንጂ ችግሩ የለም ያኔ ማለት አይቻልም። ድሮ ለምሳሌ ግንኙነት፣ ወንድና ሴት ግንኙነት የሚጀመርበት እድሜና አሁን ሳየው እኔ ከራሴ ልምድ ከማየው ድሮታዊ ግንኙነት የሚጀመርበት እድሜ አሁን ቀን ሷለኛ ሀገር ምክንያቱም እያየን ነው እየኖርንበት ስለሆነ እያየ ነው ነው እኛ ዩኒቨርሲቲ ከተመረቅን በኋላ ወይ ዩኒቨርሲቲ ውስጥ ተማሪ ሆኖ ነው ድሮ ሴት ተማሪ ጾታዊ ግንኙነት የሚጀምረው አሁን ግን ሀይ ስኩል ላይ በጣም ፕራክቲስ እየተደረገ ነው ያለው። ኢቨን ከአንድ እስከ ስምንት ይሄ ሰባተኛ ክፍል ከአምስተኛ ክፍል በላይ እስከ ስምንት ያሉት እየጀመሩ ያሉበት ነገር ስላለ ስራዎች ያው ይሄን ተጠቀሙ እንዲተከላከሉ ሳይሆን እንዴት ማኔጅ ማድረግ እንዳለባቸው ከዚህ አስራ ሁለት አመት ምናምን ጀምሮ ጀምሮ ጀምሮ እየተነገራቸው እያወቁ ቢመጡ ዩኒቨርሲቲ ላይ ያለው ነገር የመቀነስ ነገር ይኖረዋል ብዬ ላለሁ። ከአሜሪካ ኤምባሲ የምታገኙት ድጋፍ ምንድን ነው? አሁን ለምሳሌ ሴሚናር እየሰጣችሁ ነው ያላችሁት። በአሜሪካ ኤምባሲ በስልጣን ተዋረድ ሁለተኛ የሆኑት እንደ ምክትል አምባሳደር የሚቆጠሩት የሚስተር ፒተር ብሮማንም እዚህ ይገኛሉ እና ምንድን ነው ያገኛችሁት ድጋፍ ከአሜሪካ ይህን ስልጠና ስናዘጋጅ ለአንደኛ አመት ሴት ተማሪዎች ባሉን ካምፓሶች ነው ለተመረጡ ሴት ተማሪዎች ነው እያካሄድን ያለ ነው ስልጠናው ምንና ምን ላይ ነው የህይወት ተሞክሮ ላይፍ ስኪል ትሬኒንግ የሚባለው ና ሌላው ደግሞ ኤክስፒሪየንስ ሼሪንግ ሮል ሞዴልስ የልምድ ልውውጥ ተምሳሌት ከሆኑ ሴቶች የልምድ ልውውጥ የልምድ ልውውጥ ሁለቱ ፕሮግራም ነው ና ወሎ ዩኒቨርሲቲ አሜሪካ ኤምባሲም ሁለቱም በጋራ ነው ለዚህ ትሬኒንግ በጀት ማለት ገንዘብ የመደቡልን ና ትሬኒንጉን ከእንደገና ስልጠናውን ራሱ እያደረግን ያለ ነው። እኛ ጋ ስታፍ አሜሪካ ያለች እሷና እኛም የወሎ ዩኒቨርሲቲ ስታፍ በጋራ በመሆን ነው ከፕሮፖዛል ጀምረን እስከ ትሬኒንግ ማቴሪያል እስከ ስልጠናው ድረስ እያዘጋጀንን ያለ ነው። ዶክተር መሰረት ግርማ በወሎ ዩኒቨርሲቲ የስርዓተ ፆታ ኤች አይቪ ኤድስ እና ልዩ ፍላጎት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት። እኔም በጣም ነው የማመሰግነው ስለነበረን ጊዜ። ወደ ተከታዩ ዘገባችን እናልፋለን። ዶክተር የራስ ወርቅ አድማሴ በአዲስ አበባ የማህበረሰብ ጉዳይ ተባባሪ ፕሮፌሰርና መምህር ናቸው። በኢትዮጵያ በተለያዩ ከተሞች በልመና የሚተዳደሩና ኑሯቸው በጎዳና ላይ የሆኑ ወጣቶች ላይ የተለያዩ ጥናቶችን አድርገዋል። ከመስታወት አረጋው ጋር ያደረጉት ቃለ ምልልስ ዝርዝሩን ይይዛል። ወንዲማ ለመዋ የጎዳና ተዳዳሪ ማለት ምን ማለት ነው? ዶክተር የራስ ወርቅ አድማሴ። በጎዳና መተዳደር ምን ማለት ለምሳሌ በአሁኑ ጊዜ አዳዲስ የጎዳና ስራዎች ነው የምለው እየወጡ ያለዋል። ለምሳሌ ኑ ቡና ጠጡ የሚባል ነገር ሰምተች ከሆነ በጣም በአንድ ጊዜ እንዳሸን ይፈላል። ሴቶች ናቸው በዚህ ላይ የሚሰማሩት። በፕሬሙስ ቡና አፍልተው ይዘው እየዞሩ ቡና ለሚፈልግ ሰው ቡና ያጠጣሉ። ይሄ ለምሳሌ ይሄንን በማድረግ ቤተሰብ የሚደግፉ ከማንኛችንም ይበልጥ እንደሆነው እንጂ ያላነሰ የቤተሰብ የግለሰብ ኃላፊነት እየተወጡ ያሉ ሰዎች ናቸው። በጎዳና መተዳደር ማለት ዝም ብሎ ጎዳና ላይ የሚያድር ቤት አልባ የሆነ በእንግሊዝኛ ሆምለስ የሚል እሱን ከሆነ የምንለው ደግሞ ልጆች ብቻ አይደለም ያሉ ትልልቆችም አሉ። እነኚህ ሰዎች አሁን ቅድም ያልናቸው በሊስትሮ ስራ የሚተዳደሩ እስከ መቶ ብር እና ከዛም በላይ የሚያገኙ ዕቁብ የሚጥሉ ለእናትና ለአባቶቻቸው መደጎሚያ ወደ ባል ሀገር የሚልኩ ለአመት ባል ስጦታ ይዘው የሚሄዱ አይነት ልጆች አሉ እዛ ውስጥ ነገር ግን እነሱ የሚጋፉት በውሏቸው የሚጋፉት ከነኝህ ምንም ስራ ከማይሰሩ እና ዝም ብለው መንገድ ላይ ወዲያ ወዲህ የሚሉ ሲመቻቸው የሚለምኑ ሲመቻቸው የሚቀሙ ሲመቻቸው ደግሞ አንዳንድ ስራ ተባራሪ ስራ የሚሰሩ እና የዛ አይነት ኃላፊነት የመወጣት አዝማማ የሌላቸው ልጆች አሉ። ስለዚህ ትንሽ መለየት የሚያስፈልግ ይመስለኛል። በሊስትሮ ስራ ወይም በሎተሪ አዟሪነት የሚተዳደሩ አብዛኛዎቹ ወጣቶችን ስንመለከት የስራ ክፍፍሉ ከመጡበት አካባቢ ጋር ይያያዛል። ምክንያቱ ምንድን ነው? የሊስትሮ ስራ ቀደም ባለ ጊዜ ከጉራጌ አካባቢ የሚመጡ ልጆች በጣም በአመዛኙ የሚሳተፉበት አይነት ስራ ነው። ከባለ ሀገር ይመጣሉ፣ ያንን ይሰራሉ። ያንን ተጠቅመው ለማደግ ወደ ሌላ ስራ ለመሸጋገሪያ መረማመጃ ያደረጉታል። ጫማችን የሚጠርጉ በምን ልጆች በምንጠይቅበት ጊዜ በጭራሽ ከጉራጌ አካባቢ የመጡ የሉም ነው የሚሉት እና በአጠቃላይ የሚሉት ምንድን ነው? ከደቡብ ለምሳሌ ከወላይታ ከከምባታ ሀዲያ፣ ለዚህ አካባቢ ነው በአብዛኛው እና መንገድም ላይ ይሄ ጎዳና ተዳዳሪ የተባለው በብዛት ከዛ አካባቢ የመጡ ልጆች እንዳሉ ይታያል። አንዱ አንዱን የመሳብ ነገር አለ። የሎተሪ አዟሪነት ስንሰራ ደግሞ ፀለቅ ብለን ስንመለከተው ትንሽ ንባብም ችሎታ ያስፈልገዋል የግዕዝ ፊደልም ማንበብ ችሎታ ያስፈልገዋል። ይሄ ደግሞ ከቆሎ ተማሪ የነበሩ ልጆች እነሱ ወደዛ ወደ ሎተሪ አዘዋሪነት መሳብ የሚገርም አይሆንም። እንግዲህ ይህንን የማነሳው ምንድን ነው ምንድን ነው ምክንያቱ ለዚህ ፍልሰት ነው። ከገጠር ወደ ከተማ ያለ ፍልሰት። ብዙዎች እዚህ አካባቢ የሚመጡ ልጆች ወላጆቻቸው መሬታቸውን መትረው መትረው ሰጥተው ለእነሱ የሚሰጡት ስለሌለ፣ እንደዚሁም ደግሞ ለየገንዘብ ምንጭ የማድረግ ልጅን እስቲ ሂድና እድልህን መንግስት በሊስትሮ ወይም በሎተሪ አዛውሪነት ወይም በተለያዩ ጥቃቅን መገልገያዎችን እየተሯሯጡ ለሚሸጡት እውቅናን ሰጥቷል ወይም የተለየ ድጋፍ ያደርግላቸዋል? በማውቃቸው ባለኝ የስራ ግንኙነት ሳቢያ የማውቃቸውን ሰዎች በመጠየቅም አንዳንድ የተጻፉ ነገሮችንም ለማየት ሞክሬ ነበረ እና በዚህ በኩል ይሄ ነው የሚባል የተጨበጠ አይነት ሀሳብም ሆነ ወይም በመተግበር ላይ ያለ ነገር የለም። ነገር ግን ያለው ነገር ምንድን ነው? እነኚህ በሊስትሮነት ለምሳሌ የሚሰሩ ልጆች ለምሳሌ በቁብ እና በመሳሰለው አይነት ይደራጃሉ። ከዛም አልፈው እንደ ማህበር አይነት ይፈጥራሉ። ግን ያ በዛ ስራ በሊስትሮ ስራቸውን ለማሻሻል ደርዝ ለማስያዝ ፎርማላይዝ ለማድረግ በመንግስት እውቅና ለማግኘት ምና የመሳሰለውን ወይም የስራውን ጠባይና የስራውን ሁኔታ ለማሻሻል ሳይሆን ወደ ሌላ ነገር ለማለማድ ለምሳሌ የስራ ቦታ አግኝተው እንደ ጥቃቅንና አነስተኛ ኤንተርፕራይዞች ፈጥረው የብድር ቅርቦት አግኝተው በዛ ሌላ ስራ ለመስራት ነው እንጂ ይህንን የዲስትሮነቱን ስራ አሻሽለው በዛ ለመቀጠል አይደለም። አቤት የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን የሙዚቃ እንግዳችንን እናቅርብ። አያሌው መስፍን ነው። ከድምፃዊ አያሌው መስፍን ጋር ባልደረባችን ዲጄ ፋትሱ ወይም ሱራፌል ሽፈራው በዴንቨር ኮሎራዶ ያደረገውን ቆይታ እናስደምጣችሁ። ጋዜጠኞች በኢትዮጵያ ሙዚቃና የሕዝብ አስተያየት የነበራቸውን ሚና ከግል ልምዶቹ ተነስቶ ያካፍለናል። በሀገሬ ውስጥ ታወቅ የነበረ ላሌ ጉማ የሚባል የባህላዊ ዘፈን ነበር። እንደገና ኩርሚንጋፋ ላሎ የሚባል የባህል ዘፈን ነበር። እነዚህን ሙዚቃዎች በባህል ነበር የሚታወቁት። በዘመናዊ መሳሪያ በዘመናዊ አሬንጅመንት ሰርቼ ወደዚህ ያቀረብኳቸው እኔ ነኝ። እንደገና በወሎ ውስጥ ውብ አለም የሚል ዘፈን አለኝ። እሷ የወሎ ልጅ የሚል ዘፈን አለኝ። እነዚህ ዘፈኖች ራሳቸው ከወሎ አዘፋፈን ስልቶች የመጡ ናቸው። ብዙ ዘፈኖችን ብዙ ዜማዎችን ባህላዊ የነበሩ ወደ ዘመናዊ በመቀየር ቀዳሚ ነህ እና ሳስበው የነበረው ነገር ሳስበው የነበረው አዲስ ነገር ስታመጣ ተቀባይነት ላይኖር ይችላል። በሚዲያ ወቀሳ ሊገው ሊነሳብህ ይችላል ተነስቶብህ ነበር ወይስለዚ አይነት ነገር በጭራሽ ቁራን በሳ በአንድ ትልቅ የሰራው ስራ ቢኖር አንዱ መቼም እንዳለመታደል ሆኖ የሰራ ሰው የማይሸለምባት ሀገር ሁና ነው እንጂ በአንዱ ራሱ የሚሸለም ነበረ። ለምን ዘመናዊ የሙዚቃ መሳሪያ፣ ዘመናዊ ዳንስ ዘመናዊ አለባበስ፣ ዘመናዊ አረንጅመንት፣ ዘመናዊ አዘፋፈን በመላው ኢትዮጵያ መድረኮች እየዞርኩት ያስተዋወቁት እኔ ነኝ። ጸሐፊዎች ጸሐፊዎች የተወሰኑ ጸሐፊዎች ሂስ ነበረበት ይባላል። ሙቷል ና ያ ጋዜጠኛ ለወቅሰው አልፈልግም፣ ነገር ግን አድላዊ ነበረው። እኔ ከሀገሬ የወጣሁት አርቲስት ጥላሁን ገሰሰ፣ ታምራት ሞላ፣ አለማየሁ ሼቴ፣ እነ ግርማ ነጋሽ፣ እነ ባህታ ገብረ ህይወት፣ እነ ምንሊክ ወስናቸው የመሳሰሉ ዘፋኞች ባቀረብኳቸው ዘፈኖች ተመስጬ ነው ሀገር የወጣሁት። የእነሱ ተከታይ ነኝ እኔ ጥላሁን ገሰሰን ለመምሰልም አልዘፈንኩም። ራሴን ሁኜ ነው የወጣሁት፣ ግን እሱን ተከትዬ ነው የወጣሁት። እሱ ባይዘፍን ዘፍን ኑሮ፣ እነ ታምራት ሞላ ባይዘፍን ዘፍን ኑሮ ዘፋኝ አልሆነም ነበር እና እሱም ሞናሊዛ የሚል ዘፈን ተጫውቶ ነበር። እኔ ላሌጉማን ተጫውቼ ህዝቡ በላሌጉማ በጣም ከልክ በላይ በቃ በየመድረኩ ያብዳል። ለእኔ ያለውን አድናቆት ይሰጠኛል። ብዙ ሽልማት ነው የሚሸልመኝ እና አቶ ጳውሎስ ኘኘው ከሽላሌ ጉማ አንድ ሞናሊዛ ብሎ ጻፈ። ይሄ መቼም በየዓለሙ ይከሰታሉ፣ በተሳሳተ መንገድ የሚራመዱ ለጥላሁን ገሰሰ ሞናሊዛ አይደለም የምትቀርበው፣ ላሌ ጉማ ነው የሚቀርበው፣ የአገሩ ባህሉ፣ ቋንቋው የራሱ ቋንቋ። ጥላሁን ደግሞ ይህንን አላለም። ያለው ወዳጄ ወዳጄ ነበር፣ ደግሞ አባቴ ነበር። ይሄ ሰው በጣም የማከብረው ሰው ጳውሎስ ኞኞ ነው። ይሄ በብዙ ሰዎች ዘንድ ቅራሴ ፈጥሯል። በአቶ ጳውሎስም ትላልቅ ሰዎች እስከ ስራ መታገድም ደርሶ ነበር በዚህ ነገር። ያን ጊዜ እንደዚህ ሚዲያ ጠንካራ ነበር ማለት ነው። ጋዜጣ ላይ ነው ወይ? ጋዜጣ ላይ ነው በአዲስ ዘመን ጋዜጣ። በአዲስ ዘመን እና እኔ መሄድኩኝ ያው ርማት እንዲያደርግ እኔ በሌላ ጋዜጣ ጽፌ ነበር። በመሰረቱ ይሄንን አስታውሳለሁ። እንደገና አንተ እየቀደምክ ስትሄድና ሰዎች የራሳቸው የሆነ የክፋት መንገድ ይቀይሱባሃል። ለምሳሌ እናቴን አፈቅሽኝ የሚለው ሙዚቃ በሚዘፈንበት ጊዜ በየትኛውም ስፍራ በየትኛውም ቡና ቤት ሆቴል፣ በየትኛውም ስፍራ ሴቱም ወንዱም ያለቅሳል። እኔ የነበርኩበት ናይት ክለብ የታላቋ የወይዘሮ አሰገደች አላመረው ፓትሪስ ሎምባ ናይት ክለብ በከፍተኛ ደረጃ ገቢው ከፍተኛ እየሆነ ሄደ። ህዝቡ ከዛ ናይት ክለብ በከፍተኛ ደረጃ ይመጣ ስለነበረ ብዙ ናይት ክለቦች እየተዘጉ ገበያቸው እየቀዘቀዘ ሄደ። እና ምን ብለው ሰየሙኝ እኔን ገረዳ አስለቃሽ ብለው አሉ። ይሄ አንደኛ እማያፍር ትውልድ እማያፍር ሕዝብ ምንጊዜም አገሩንም እናቱንም አባቱንም አልፎ እግዚአብሔርንም ይደፍራል። ገረዷም እናት ነች የወለደቻት። ስለዚህ እንዲህ አይነት አባባል የሚሉ ሰዎች ትውልዳቸውን የማያውቁ ናቸው። ከትንሽ መወለድ ከትልቅ መወለድ አያኮራም። መስራት ሰርቶ መለወጥ ነው የሚያኮራው። ስለዚህ ይህንን ያሉ ሰዎች አሉ በጊዜው እና በጊዜው ምን ፈጠረብህ ከዛ በኋላ ብቸኛ ነኝ የሚለውን ሙዚቃ ወጣ። በሙዚቃ መለስ ሙዚቃ ምንድን ነው? ግጥም እሱ ለማልናገረው ገልጬ ችግሬ አውቃለሁና ብቸኛ መሆኔ የከተማ ኑሮ አይጨበት ተልፋ አገሬን አፈቀኝ ምንስ ይዤ ልግባ ይላል። እንደዚህ ነው በቃ በጣም ውስጥ ነው ውስጥ ተማር የነበረ እና ምክንያቱም አንዳንድ ጊዜ ሳታስበው ሰው የሚናገረው ንግግር ውስጥህን ይጎዳሃል፣ ሞራልህን ይጥለዋል። እኔ ደግሞ ልቤ የላሸቀ እንዲህ ዝም ብሎ ዘፋኝ አይደለሁም። ወኔ ከውስጥ ያለ እግዚአብሔር ደግሞ የሰጠኝ አንደበቴ መልካም ነው። ማንንም ሰው አልዘልፍም፣ አልደፍርም፣ ደፋር አይደለሁም። ላፄ ከከንፈሬ አልፍም አክብሬ መከበርን ወድጄ መወደድን አፍቅሬ መፈቀር ነው የተማርኩት። እግዚአብሔርም ይህንን አልነሳኝም። በብዛት የጠቀመኝ ደግሞ የተለያዩ የሱስ ተገዣ አለመሆኔ ነው። ጥሩ። በዘመኔና በህይወቴ አንድ ሲሲ መጠጥ ቀምሼ አላቅም። ጫት የሚባል በልቼ አላቅም። ሲጃራ የሚባል አጭሼ አላቅም። ስለዚህ ከብዙ ነገሮች ይሄም ቆጥቦኛል። በዛ በደመ ፍሉነት መጠጥ መጠጣ በሆን ኑሮ ከብዙ ሰው ጋር እጋጭ ነበረ። አያሌው መስፍንን፣ ዲጄ ፋትሱ፣ ዲጄ አንተንም እናመሰግናለን። አብረውን የሰነበቱት መስታወታት ቪኦኤ አማሪክ ላይ አስተያየቶች እየጎረፉ ነው። እንዲያውም አድሀኖ መሀዲስ መስቲ፣ ድምጽሽን ስወደው ዋው ብሎሻል። አመሰግናለሁ። ሌላ ደግሞ የኔ ዓለም ኢትዮጵያዊ፣ በተለይ በሴት ተማሪዎች የዩኒቨርሲቲ ተማሪዎች ያቀረባችሁት ደስ ብሎኛል ብሏል። እናመሰግናለን ለአስተያየቶቻችሁ። ዝግጅታችን ተጠናቋል። አብረናችሁ ያመሸነው የኑክሰማ እግዜርና እኔም መስታወት አድራጋው مالك مشت